ኤስ ቢ ኤስ ሬዲዮ። ሀገርኛ ሪፖርት። ኢትዮጵያ በበርበራ ወደብ ላይ የነበራትን የአስራ ዘጠኝ በመቶ ድርሻ ማጣቷ ተነገረ። የኢትዮጵያ የውጭ ጉዳይ ሚኒስቴር ይህንን ጉዳይ እያጣራሁ ነው በማለት መግለጫ አውጥቷል። ይህ የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ የበርበራ ወደብን ድርሻ ማጣትን በተመለከተ የተነገረውን ወደ እውነትነት የሚያረጋግጥ አስመስሎታል ተብሏል። ማስተባበያ መስጠት ሲገባ ማጣራትን ምን አመጣው እንደማለት ነው። በሌላም በኩል ኢትዮጵያ ድርሻዋን ለማጣት የተገደደችበት ምክንያትም ተገልጿል። ከእነዚህ ምክንያቶች ዋናው ኢትዮጵያ ከሶማሌ ላንድ የወሰደችውን አስራ ዘጠኝ በመቶ ድርሻ ያጣችው በዚህ ወደብ ላይ ማሟላት የሚገባትን ሳታሟላ በመቅረቷ ነው ተብሏል። ይህም ለወደብ ግንባታ የሚጠበቅባትን የገንዘብ መዋጮ ለመክፈል ባለመቻል የባለቤትነት መብቷን አስነጥቋታል ተብሏል። የበርበራ ወደብ ሀምሳ አንድ በመቶ ድርሻ በአረብ ኤሚሬትስ ዓለም አቀፍ የሎጂስቲክ ተቋም ዲፒ ወርልድ ሲሆን ሰላሳ በመቶ ደግሞ በራሷ በባለቤቷ በሶማሌላንድ የተያዘ ነው። ቀሪው አስራ ዘጠኝ በመቶ ደግሞ በዚህ ወደብ ከቅርብ ርቀት ግንባር ቀደም ተጠቃሚዋ የኢትዮጵያ ድርሻ ነው ተብሎ መደልደሉ የሚታወስ ነው። በዚህ ድልድል መሰረት የመጀመሪያው ዙር የበርበራ ማስፋፊያ ኮንቴነር ተርሚናል የኢትዮጵያ መንግስት ከፍተኛ ባለስልጣናት ተገኝተው የማስፋፊያ ፕሮጀክቱን ማስጀመራቸው የሚታወስ ነው። ይህ አምስት መቶ ሺህ ኮንቴነሮችን የመያዝ አቅም ያለው እና በአመት አንድ ሚሊዮን ኮንቴነሮችን ማስተናገድ የሚችል እንደሆነ በወቅቱ መነገሩ የሚታወስ ነው። ስምምነቱን መከታ በማድረግ ከአምና ሰኔ ወር በኋላ ሁለት የኢትዮጵያ መርከቦች በበርበራ ወደብ ላይ እቃዎቻቸውን ማራገጋቸውን በወቅቱ መነገሩ አይዘነጋም። ከዚህ በኋላ ኢትዮጵያ በበርበራ ወደብ ላይ ያላትን የአስራ ዘጠኝ በመቶ ድርሻ አጣለች ተብሎ የተነገረውን ዜና የኢትዮጵያ መንግስት ገና እያጣራ መሆኑ ተነግሯል። የትግራይ ክልል ቴሌቪዥን ጣቢያ አምስት ጋዜጠኞች ከጠላት ጋር ተባብራችኋል በሚል ጥርጣሬ በቁጥጥር ስር መዋላቸውን የደረሰን ዜና አመለከተ። የደረሰን ዜና ጨምሮ እንዳመለከተው የታሰሩት ጋዜጠኞች አንደኛ ተሾመ ጠመሀል፣ ሁለተኛ ምስጋና ስዩም፣ ሶስተኛ ዳዊት መኮንን፣ አራተኛ ሐሰን አለፎም አምስተኛ ሚካኤል ገሰሰ መሆናቸውን በስም በመዘርዘር አስታውቋል። ከእነዚህ መካከልም ለአሜሪካ ድምፅም ዘግበዋል የሚል ክስ እንደቀረበባቸውም ለማወቅ ተችሏል። የአሜሪካን ድምፅ ሬዲዮ ጣቢያም ጋዜጠኞቹ ለጤንነታቸው አስጊ በሆነ አኳኋን ንጽሕናው ባልተጠበቀ እስር ቤት መታሰራቸውን ጠቁሟል። ጋዜጠኞቹ ለስር የተዳረጉት የፌዴራል መንግስት ትግራይም በተቆጣጠረ ወቅት እንደነበር የአሜሪካን ድምፅ ሬዲዮ ጣቢያ ዘግበዋል። በጉዳዩ ላይ የክልሉ አቃቤ ሕግ በበኩሉ ጋዜጠኞቹ የታሰሩት ከሙያቸው ጋር በተያያዘ ሳይሆን በፈጸሙት ድርጊት ተጠርጥረው ነው በማለት ገልጾታል። አቃቤ ሕግ እነሱ ብቻ ሳይሆኑ በቴሌቪዥን ጣቢያ የሚሰሩ የነበሩ የድጋፍ ሰጪ ሰራተኞችን በወንጀል ተጠርጥረው ታስረዋል በማለትም ጨምሮ ገልጸዋል። በሶማሌ ብሔራዊ ክልልና በኦሮሚያ ዋሳኝ አካባቢዎች አልሸባብ ሲያደርጋቸው የነበሩ እንቅስቃሴዎችን እንዲሁም ከሸኔ ጋር ያደረጋቸው የትስስር መፍጠር እንቅስቃሴ የጸጥታ አካላት በተጠና መልኩ ማክሸፋቸውን የመንግስት ኮሚዩኒኬሽን አገልግሎት አስታወቀ። መስሪያ ቤቱ ባወጣው መግለጫ እንዳስታወቀው ባለፈው አንድ ወር በሁሉም ክልሎች የተከናወኑ የጸጥታ ማስከበር ተግባራት ውጤት እያመጡ መሆኑን አመልክተዋል። መስሪያ ቤቱ በሀገሪቱ ደህንነት ላይ አደጋ ደቅነው የነበሩ እንደ ሸኔ፣ ህወሀት እና አልሸባብን ከድርጊታቸው የሚገታ መጠነ ሰፊ እርምጃ መውሰዱን ጠቁመዋል። የአገልግሎቱ መስሪያ ቤት እንደጠቆመው ከኮንትሮባንድ፣ ከህገወጥ ታጣቂዎች፣ ከጽንፈኛ የሚዲያና የፖለቲካ ቡድኖች፣ ከአክራሪ ሃይማኖተኞች እና ከሙሰኞች የሚመጡ ፈተናዎች በሀገሪቱ ላይ ያስከተሉትን ስጋት መመልከቱን ጠቁሟል። ከዚህም ባሻገር የመንግስት መዋቅር የጥራትና ቁርጠኝነት ጉድለት እንደታየበት መስሪያ ቤቱ ጠቁሟል። መስሪያ ቤቱ የውጭ ሀይሎች ሴራና የውክልና ጦርነትን በተመለከተ ጥልቅ ክትትል ማድረጉንም አመልክቷል። መንግስት በሁሉም አካባቢዎች የሚታዩ ህገወጥ ተግባራት በፍጥነት መስተካከል እንዳለባቸው ገልጾ በየአካባቢ የህዝብ ቅሬታ ምንጭ የሆኑ አስተዳደራዊ ጉዳዮችን ማስተካከል፣ ግጭት ቀስቃሽና ጽንፈኛ የሚዲያ አካላት፣ የፖለቲካ ቡድኖችና አክቲቪስቶች ህጋዊውን ስርዓት ብቻ እንዲከተሉ የሚያደርግ ስራ መሰራት እንደሚገባ የኮሚኒኬሽን አገልግሎት በሰጠው መግለጫ አስታውቋል። የመንግስትን ሀይል ለመገዳደር የሚሞክሩ ሀይላት ላይ የማያዳግም ቅጣት መሰንዘር እንደሚገባም መስሪያ ቤቱ በሰጠው መግለጫ አበክሮ ገልጸዋል። በቀጣዩ አመት የአካባቢ ምርጫ ለማድረግ በማሰብ በአጠቃላይ ስድስት ነጥብ ዘጠኝ አራት ቢሊዮን ብር በጀት የምርጫ ቦርድ ቢጠይቅም መንግስት ሁለት መቶ አስራ አራት ሚሊዮን ብር ብቻ በጀት እንደያዘለት በማስታወቁ ምርጫው በተያያዘለት እቅድ መሰረት ለማከናወን እንደሚያስቸግር የምርጫ ቦርድ በሰጠው መግለጫ አስታውቋል። የምርጫ ቦርድ በገለጸው መሰረት መንግስት ለቀጣዩ አመት ሊካሄድ ለታሰበው የአካባቢ ምርጫ የተለቀቀው በጀት ሶስት ነጥብ አምስት በመቶ ብቻ መሆኑን አስታውቋል። ምርጫ ቦርድ በመጪው አመት የአካባቢ ምርጫ ለማካሄድ አቅዶ የነበረው በስምንት መቶ አርባ ሰባት ወረዳዎች፣ አንድ መቶ ሰባ ሁለት ከተሞች፣ አስራ አንድ ክፍላተ ከተሞች ሰባ አምስት ዞኖች እና ሀምሳ ስድስት ሺ ሶስት መቶ ሰባ ሶስት ምርጫ ጣቢያዎች ነው። በዚህ ምርጫ አርባ አራት ነጥብ አራት ሚሊዮን መራጮች ይሳተፋሉ የሚል ቦርዱ ግምት እንደነበረው ገልጸዋል። ይሁንና ገንዘብ ሚኒስቴር ማክሰኞ ግንቦት ሰላሳ ቀን ሁለት ሺ አስራ አራት ዓመተ ምህረት ለሕዝብ ተወካዮች ምክር ቤት ባቀረበው እና ባጸደቀው የሁለት ሺ አስራ አምስት ዓመተ ምህረት በጀት ስሌት መሰረት ለመጪው ዘመን የምርጫ ቦርድ በጀት ሁለት መቶ አስራ ሁለት ሚሊዮን ብር ብቻ መሆኑን አስታውቋል። የአካባቢው ምርጫ በወረዳ ደረጃ ጭምር ስለሚካሄድ ከፍተኛ የሰው ኃይል እንደሚጠይቅ የምርጫ ቦርድ ገልጾ ለተሳታፊ ምርጫ አስፈጻሚዎች ብቻ ከአንድ ቢሊዮን ብር በላይ ወጪ እንደሚያስፈልግ ምርጫ ቦርድ ጠቅሷል። ምርጫ ቦርድ ለስድስተኛው ብሔራዊ ምርጫ ብ ማካሄጃ ሶስት ነጥብ ሰባት ሚሊዮን ብር ማውጣቱ የሚዘነጋ አይደለም። በሰሜን ኢትዮጵያ በነበረው ጦርነት በአማራና በአፋር ክልሎች ጉዳት ደርሶባቸው ከነበሩ አርባ ሶስት ሆስፒታሎች መካከል አምስቱ በጸጥታ ስጋት እስካሁን ወደ ስራ መመለስ እንዳልቻለ የጤና ሚኒስቴር አስታወቀ የጤና ሚኒስቴር በገለጸው መሰረት ጉዳት ከደረሰባቸው ሰላሳ ስድስት ያህል ሆስፒታሎች በከፊል አገልግሎት መስጠት ቢጀምሩም ቀሪ አራት ሆስፒታሎች በአማራ ክልልና አንድ ሆስፒታል በአፋር ክልል ከጸጥታ ስጋት ባለመውጣታቸው ስራ መጀመር አልቻሉም ተብለዋል ከሰሜኑ የኢትዮጵያ ጦርነት ጋር በተገናኘ በአማራና በአፋር ክልሎች ከአንድ ሺህ አምስት መቶ የጤና ተቋማት መውደማቸውና ከአንድ ሺ አምስት መቶ በላይ የጤና ተቋማት መውደማቸው እና መዘረፋቸው በይፋ ተገልጿል። ለህብረተሰቡ ጤና ወሳኝና አስፈላጊ የሆኑ መድኃኒቶችን እየተገባደደ ባለው የሁለት ሺ አስራ አራት ዓመት በጀት ገዝቶ ለማቅረብ አንድ መቶ ሰላሳ ሰባት በመቶ የዋጋ ንረት ስለታየ በዚህ ዓመት ሊሟሉን እንደማይችሉ ለማወቅ ተችሏል። በኢትዮጵያ ውስጥ በአረብ አገር ባንኮች ቃል ተገብቶላቸው የሚጀመሩ ፕሮጀክቶች በተያያዘላቸው የጊዜ ገደብ መጠናቀቅ አለመቻሉን የኢትዮጵያ መንገዶች አስተዳደር አስታወቀ። ይህ የተገለጸው የከተማ ልማትና መሰረተ ልማት ሚኒስቴር የሁለት ሺ አስራ አራት ዓመት በጀት ዓመት የመጀመሪያ ዘጠኝ ወራት የእቅድ አፈጻጸሙን ሰኔ ሁለት ቀን ሁለት ሺ አስራ አራት ዓመተ ምህረት ለህዝቡ ተወካዮች ምክር ቤት ባቀረበበት ወቅት ነው። በሪፖርቱ የበርካታ የመንገድ ፕሮጀክቶች ግንባታ መዘግየት እንዳሳሰባቸው የምክር ቤቱ አባላት ገልጸዋል። የኢትዮጵያ መንገዶች አስተዳደርም በአረብ አገር ባንኮች፣ በተለይም በአረብ ሊግ የሚተዳደሩት ባንኮች ቃል የተገባላቸው ፕሮጀክቶች እንደሚዘገዩ ገልጸዋል። ጉዳዩም ለገንዘብ ሚኒስቴር ቀርቦ በዚህ ጉዳይ ላይ ገንዘብ ሚኒስቴር እንደሚወያይበት ለማወቅ ተችለዋል በማለት የፓርላማ አባላት ገልጸዋል። የፌዴራል መንግስት ለሁለት ሺህ አስራ አምስት ዓመተ ምህረት ለክልሎች ከቀረበው አጠቃላይ የበጀት ድልድል ውስጥ ለትግራይ ክልል አስራ ሁለት ቢሊዮን ብር መመደቡ ታውቋል። በመጪው ዘመን ከተያዘው ሰባት መቶ ሰማኒያ ስድስት ቢሊዮን ብር ረቂቅ በጀት ውስጥ ሰባ አንድ ቢሊዮን ብር ለኦሮሚያ ክልል፣ አርባ አራት ቢሊዮን ብር ለአማራ ክልል፣ ለደቡብ ክልሎች ሀያ ስድስት ቢሊዮን ብር ለሶማሌ ክልል፣ ሀያ ቢሊዮን ብር ለደቡብ ምዕራብ ኢትዮጵያ ሕዝቦች ደግሞ ስድስት ነጥብ አራት ቢሊዮን ብር ለሲዳማ ክልል ስምንት ነጥብ አራት ቢሊዮን እንዲሆን ተመድበዋል። ለአፋር ክልል ስድስት ነጥብ ሁለት ቢሊዮን ብር ለቤኒሻንጉል ጉሙ ሶስት ነጥብ ሰባት ቢሊዮን ብር ለጋምቤላ ህዝቦች በክልል ሁለት ነጥብ አራት ቢሊዮን ብር መደልደሉም ተጨምሮ ተገልጸዋል። ለትግራይ አስራ ሁለት ቢሊዮን ብር የተመደበው መንግስትና እዋት እየተነጋገሩ መሆናቸውን የሚያመለክት ነው ተብሏል። የኮሚኒኬሽን አገልግሎት የመንግስት አቋም ያለውን ወሳኝ ጉዳይ ሲያስቀምጥ መንግስት የትኛውም አይነት ግጭት በኃይልና በጉልበት ይፈታል ብሎ አያምንም ብለዋል። መንግስት ለሰላም ሁሉም በሩ ክፍት መሆኑን የኮሚኒኬሽን አገልግሎት ደጋግሞ በመጥቀስ ላይ ይገኛል። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more